ተራ የኔ ነው ማለት ነው ይመስለኛል። እሺ ልጠየቅ። የፊዚክሱን ሊቅ አልበርት አንስታይንን፣ የሥነ ልቦና ጠቢቡን ሲግመንድ ፍሮይድን፣ እቁን ደራሲና የፍልስምና ሰው ጋዜጠኛም ጭምር ነው ፎይዶር ዶስቶቭስኪን፣ እንዲሁም ሌላውን ስመጥሩ ብዕረኛ ያገሩ ልጅ ሊዮቶልስቶይን ምን አገናኛቸው? ይህን በጥር ደስ ይሌ ነበር። ይሄ አሉላ፣ ከበድ ያለ ጥያቄ ብቻ ሳይሆን መልሱም አሳሳች እንዲሆን የፈለክ ይመስለኛል። ትክክል ነው። ሁለተኛውን ያልተጠየቀ ጥያቄ መልሰሃል እና ስንኛ አራት የዓለማችን እውቆች ምን አገናኛቸዋል? ካንተ ዶክተር ዋልተን ንጉሥ ዳርጌ ነው። ከተለያየ ጊዜና ስፍራ ጎልተው ከሚጠሩባቸው የተጠበቡባቸው የምርምር ሙያ መስኮች በአንድ ያመጣቸው ግሩም ነው። በመግቢያችን የጠቀስከውን እንግዳችንን ማለት ነው መሆኑን ዶክተር ዋልተ ንጉስ ዳርጌ ማን ነው? ከአጠራርህ ወጣት መሆኑ ገብቶኛል ልክ ነው አዲሱ የአንተ ምክር የተቀበልኩ ይመስላል ወጣት ሆኖ የስነ ጽሁፍ ሰው መሆኑ እንዴት አንቱ አላልከውም በአንተ ልምድ ልጅ የስነ ጽሁፍ ሰው መሆኑ ነው ለወጣቶችም ቀረብ እንዲ ለማድረጉን የመረጥኩት ዶክተር ዋልተ ንጉስ ዳርኪ ወጣት የምርምርና የስነ ጽሁፍ ሰው ነው ምርምርና ጥናት በሚያደርግበት እንዲሁም በሚያስተምርበት የሙያ መስክና በልብ ወለዱም አለም በርከት ያሉ መጽሐፍት ያበረከተ በወጉ ልንተዋወቀውም የሚገባ ወጣት መሆኑ ነው በጣም እንጂ በእርግጥም ልንተዋወቀው የሚገባ ወጣት ነው። በማስተዋወቅህ መቀጠል ትችላለህ አሉላ። መልካም አዲሱ። የዛሬው ታዲያ በእርግጥ ለትውውቅ ያህል ብቻ ነው። ስራዎቹን በጥቅል ልንጠቃቅስና ውይይት ያጭራል ባልኩት በአንዱ ላይ እናተኩራለን። በርከት ያሉ መጽሐፍት ነው የጻፈው። ዛሬ የትውውቁን ፕሮግራም እንጀምራለን። በሌሎች ፕሮግራሞችም የምንመለስባቸው ይሆናሉ። መልካም ዶክተር ዋልተ ንጉስ ዳርጌ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ እኔም። በሙያም ሀሳብ ወለድ ስራዎችንም ጨምሮ በርካታ መጽሐፎችን ጽፈዋል። ወጣት ጸሐፊ ሲሆን፣ አንዳንድ ጊዜ አንተ ብለን ቀረብ እናደርጋለን አድማጮች በወጣትነት እድሜ ክልል ውስጥ መሆንህንም እንዲያዩ በምን መልኩ ላቅርበ? አንተ ምንባባል ደሱ ቀራረባል አመሰግናለሁ። የመጨረሻው መጽሐፍ እጄ የገባው ኤርሚያስ የሚለውን መጽሐፍህን መመልከት እድል አግኝቼ ያለው ከዚህ ቀደም በሁለት ሺህ አምስት እንደ አውሮፓውያን ዘመን አቆጣጠር በኢትዮጵያ የዘመን አቆጣጠር 997 የተጻፈው መጽሐፍህ በግርድፍ ትርጉሙ ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍህን ጨምሮ ሁሉም በእንግሊዝኛ ናቸው። በርካታ መጽሐፍት ጽፍሃል። ሌላ የፍልስፍና መጽሐፍ እንዳለህ ተረድቻለሁኝ። እስኪ መጨረሻው መጽሐፍህ ምን ደርደር አሁን የመጨረሻ በጃንዋሪ ሀያ ስድስት የተለቀቀው ኤርሚያስ የሚለው ልቦለድ መጽሐፍ ነው። የዛሬ አመት ደግሞ እንደዚሁ በጃንዋሪ ሀያ ስድስት ይመስለኛል እሱም ሁለት ሺህ አስራ ሰባት ዘሪዝን ፎር ላይፍ ነው የወጣው። ቅደም ተከተሉ ይሄን ይመስላል። መልካም መጨረሻው እኔም እጅ ገባውና በመጠኑም ቢሆን የማገላበጥ ዕድል ያገኘሁት ኤርሚያስን ነው። እስኪ ስለ መጨረሻው መጽሐፍ ይዘት በመጠኑ እናስተዋወቅ። አንድ ወጣት አፍሪካዊ ተማሪ አውሮፓ ውስጥ የከፍተኛ ትምህርት በመከታተል ላይ ባለበት የሚገጥመውን ፈተና እናም ሌሎች ምናልባትም በተለየ ዓይን ሊታዩ የሚችሉ ሁኔታዎችን ይተርካል። መጽሐፍ እስኪ ንገረን የመጽሐፍን መቼትም ቀደም ብዬ እንደው በመንደርደሪያ የጠቀስኩትን ጨምረ መቼቱ ያው በዩሮፕ ነው። ሰሞንኛ ነው ማለት ኮንቴምፖራሪ። ዋናው ጭብጡ ምንድን ነው? ዓለም አቀፍ ተማሪዎች አገራቸውን፣ ቤተሰባቸውን ጓደኞቻቸውን ለቀው ትምህርት ፍለጋ ይመጣሉ፣ ከፍተኛ ዋጋ ከፍለው እና ይሄ የሚያስከፍለው ዋጋ በብቸኝነት ይተረጎማል። የቫልዩ ልዩነትን ማመቻቸትን ያጠቃልላል። ከቤተሰብ መራቁን፣ ባዕድ መሆኑን፣ ስር የለሽ መሆኑን እነዚህ ነገሮች በሙሉ በቅጡ የሚፈትሽ መጽሐፍ ነው። ትምህርት ለስኬት ለጥሩ ኑሮ የሚከፈለው ዋጋ ፍትሀዊ ነው ወይ የሚለውን ነገር ለመመዘን እኔ ከራሴም ነው የተነሳሁት ከማውቃቸው ብዙ ኢትዮጵያውያኖችና ዓለም አቀፍ ተማሪዎች ከማስተምራቸውም ተማሪዎች ህይወት በደንብ ያየሁትን እውነተኛ የሆነውን ግን በልብ ወለድ መልክ ያቀረብኩበት መጽሐፍ ነው። ከዚያ ቀደም ምናልባትም ከብዙ አመታት በፊት የጻፍከው ጠቆም ያደረግኩት ሌላው ሀሳብ ወለድ መጽሐፍ ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍ ነው። እስኪ ስለሱም እንዲሁ በመጠኑ አስተዋወቀን። የአንድ አንደረባውና የንጉሱ ሴት ልጅ የሚለው መጽሐፍ መቼቱ ቴፒ በምትባል ከተማ አካባቢ ባሮች ይሸጡበት በነበረበት ዘመን የሆነውን የአንድ የንጉስ እና የቤተሰቦቹን ታሪክ የሚተርክ መጽሐፍ ነው። ራሴ ከኮሌጅ እንደተመረቅኩኝ አስተማሪ ሆኜ አምስት አመት ኖሬበታለሁ ይህንን አካባቢና በዛ ጊዜ ስኖር ሂስቶሪካል ባክግራውንድ የዛ አካባቢ በጣም ሀብታም አካባቢ ነው። ከቴፒ ትንሽ ራቅ ስንል ዲማም ይባላል፣ ወርቅ የሚወጣበት ቦታ ቴፒ ራሱ ሚዛን ተፈሪ ወደ ታች ደግሞ ስንወርድ ወደነ በዓሉ ግርማ ሀገር ወደነመቱ መቱ፣ በጣም ባለጸጋ የሆነ ታሪክ ያለው ሀገር ነው። እና እሱም እንደዚሁ ዋጋን የሚፈትሽ ነው። መርሳቤል ትባላለች የንጉሱ ሴት ልጅ። የንጉሱ ጃንደረባው ደግሞ ድሮ በባርነት ተገዝቶ የመጣ ተሰልቦ ንጉሱን የሚያገለግል ሰው ነው እና እነዚህ ሁለቱም ሰዎች ስርዓቱን በጣም ከመጸየፋቸው የተነሳ ጓደኞች ይሆናሉ። እና መርሳቤል ያንን ሀገር ለቃ ለመሄድ ታስባለች። ስለ እነዚህ ስለ ሁለቱ ሰዎች የተጻፈ መጽሐፍ ነው። በደምስ ሀሳው ከስም እና እንዲሁም ከጠቅላላ ይዘት ባሻገር ገፋ እያደረግን አይደለንም። የመጽሐፍትህን ይዘት ትረካዎቹን ቀረብ አድርገን የምናይበት ውይይት እንዳልኩት ይኖረናል። ዶክተር ዋልተ ንጉስ ሌሎች ሶስት ያህል የቴክኒክ ወይም ሙያዊ መጽሐፍቶችንም ጽፍሃል። ከሌሎች ጋር ተባብረህ የጻፍካቸው መጽሐፎች እንዳሉ ተረድቻለሁ። በትይዩ የሙያውንም መጽሐፍት ከመጽሐፍ አልበዘንክም። ይበልጥም የጥናትና ምርምር ስራዎችህ ለህትመት የበቁ መሆናቸውን ተመልክቻለሁ። እስኪ በዚህም ረገድ የሠራሃቸውን ስራዎች አስተዋውቀን። ያጠናሁት ኤሌክትሪካል ኢንጂነሪንግ ነው። ባችለር ዲግሪን እና ማስተርስ ዲግሪን ያስኩት፣ ፒኤችዲን ደግሞ የሰራሁት በኮምፒውተር ኢንጂነሪንግ ነው። ኮምፒውተር ኢንጂነሪንግ በኮምፒውተር ሳይንስ እና በኤሌክትሪካል ኢንጂነሪንግ ጠረፍ ላይ ያለ የምርምር ቦታ ነው እና አሁን የማስተምረው ድሬስደን ዩኒቨርሲቲ ኦፍ ቴክኖሎጂ በምትባል በጣም ቆንጆ ዩኒቨርሲቲ ውስጥ ነው። ከጀርመን ቶፕ ቴን ከሚባሉት ምናልባት ቶፕ ሲክስ ከሚባሉት ውስጥ የሚገባ ከዋና ዋናዎቹ ስድስቱ እያልከን ነው? አዎ ከዋና ዋናዎቹ፣ በጣም ስም ካላቸው ዩኒቨርሲቲዎች ውስጥ የሚገባ ዩኒቨርሲቲ ነው እና እዛ ተባባሪ ፕሮፌሰር ሆኜ ነው የምሰራው። ያው ጀርመን ሀገር ምርምርንና ማስተማርን በተጓዳኝ ጎን ለጎን ይዞ የሚሄደው ስራ ነው። ምርምር ሳይሰሩ ማስተማር አይቻልም ጀርመን ሀገር እና፣ ስለዚህ የምርምሩን ስራ በጣም ነው የምወደው። በጣም ያዝናናኛል። በዛም ደግሞ ተሳክቶልኛል ብዬ ነው የማምነው። በዚህ የተነሳ በተለይ በጣም የምወዳቸው ሁለቱ መጽሐፍቶች ናቸው ስለ ሴንሰሮች ወይም በአማርኛ ምን እንደምላቸው አላቅም። ስለ የኔ የምርምር ስራ የሚያተኩረው ሴንሰሮችን ዴቨሎፕ ማድረግ ነው። ልክ የሰው ልጅ በጣም ብዙ የሆኑ የስሜት ህዋሳቶች አሉት። ከውስጥም ከውጭ በብዙ ሺህ የሚቆጠሩ ሴንሰሮች አሉን። እና እነዚህ ሴንሰሮች ከአካባቢያችን ጋር ተስማምተን እንድንኖር፣ አካባቢያችንን እንድንቆጣጠር እና ለአካባቢያችን ምላሽ እንድንሰጥ ያደርጉናል። ይህንኑ እየቀዳን ኮምፒውተሮችም እንደዛ አይነት ኢንቴሊጀንስ እንዲኖራቸው በጣም ብዙ ሴንሰሮችን እንተክልላቸዋለን። እነዚህ ሴንሰሮች ከአካባቢያቸው ብዙ ዳታዎችን ይሰበስባሉ። እነዚህ ዳታዎችን በተቻለ ፍጥነት ፕሮሰስ እናደረጋቸዋለን። ኮምፒውተሮች ከኮምፒውተሮች ጋር እንዲቀባበሏቸው እንዲለዋወጡ እናደርጋለን በጣም በፍጥነት። ስለዚህ ኔትወርኮች ያስፈልጉናል። ለዛ ዳታዎችን ማስቀመጥ ያስፈልገናል፣ ለወደፊት መጠቀም። ስለዚህ ስቶሬጆች ያስፈልጉናል። እና ስራዎች በእነዚህ ላይ የሚያተኩሩ ስራዎች ናቸው። እና እነዚህ ሁለቱ የጻፍኳቸው መጽሐፍ የፋንዳሜንታል ሶፍትዌር በሴንሰር ኔትወርክ፣ እና ፕሪንስፕል ኦፍ ዩቢኪተስ ኮምፒውቲንግ የሚባሉት በዚህ ስራ ላይ የሚያጠነጥኑ ናቸው። አሁን ላለኝ ረፑቴሽን ወይንም እንደ ተመራማሪ ጥሩ መከበርን እንዳገኝ ረድቶኛል። አብሬያቸው በምሰራዎች ራቸው ሰዎች መካከል። በእርግጥም በሙያህ ገፍተህ ከፍ ባለ ደረጃ በምርምርና ጥናት እንዲሁም በመምህርነት በማገልገል ላይ ነህ። በድሬስደን የቴክኖሎጂ ዩኒቨርሲቲ በክፍሉ ኃላፊነትም በመስራት ላይ ነህና እነኝህ ሁሉ መጽሐፍት የሙያም ከሙያም ውጪ ለመጽሐፍ ጊዜ ወስደሃልና እንደ ተረዳሁት ከዚህ ሌላ መጽሐፍም እየጻፍክ ነው። የምርምር ጥናት ወዲሁም ደግሞ ንባብና ስነ ጽሁፍ አለ፣ ሙያዊ ጽሁፎችም አሉ። በሙያ የዕለት ውሎ ምን ይመስላል? አሁን ዘሪዝን ፎር ላይፍ የሚለውን መጽሐፍ ስጽፍ እነዚህ አራት የታወቁ ሳይንቲስት እና ደራሲያን ስለ ህይወት ያሉትን ነገር ወይንም የህይወት ትርጉም የህይወት አላማ ምንድን ነው የሚለውን ነገር ያጠናሁበት መጽሐፍ ነው እና ያለ ምክንያት አይደለም። እሱን መጽሐፍ እየጻፍኩት ብዙ ዋጋ ያስከፈለኝ መጽሐፍ ነው። አሁን እኔ ባለሁበት ቦታ ላይ ሰከንድ በጣም ብዙ ዋጋ ያላት ነገር ናት። ሰዎች ስኬት በሕይወታቸው እንዲኖር ከተፈለገ ለሰከንድ፣ ለደቂቃት እና ለሰዓታት ከፍተኛ ዋጋ መስጠት ይኖርባቸዋል። ለእኔ እያንዳንዷ ሰከንድ አሁን በጣም ዋጋ አላት። ብዙ ዲስፕሊን ያስፈልጋል። በህይወቴ ምን ደረስኩኝ? የት ነው የደረስኩት? ምንስ ቦታ መድረስ እፈልጋለሁ ብሎ ብዙ ጊዜ ደጋግሞ መጠየቅን ያስፈልጋል። እና ህይወትን መውደድ ያስፈልጋል። ህይወት በጣም ታላቅ ስጦታ ነው ይላል ኒኮላይ ኦስትሮቭስኪ የሚባል ደራሲና አንዴ ብቻ ነው ደግሞ የምናገኛት ማንስ ግሬትስት ጊፍት ኢዝ ላይፍ አንድ ሂዝ ጊቨን ኢት በት ዋን ይላል። ትልቁ የሰው ልጅ ስጦታ ህይወት የምናገኛትም አንዴ ስለሆነ እኔ እንደዛ ሆኜ ነው የምኖረው። እና ለምትወደው ነገር ደግሞ ሁልጊዜ በቂ ጊዜ ይኖራል። ትበለጣለህ ሲዘን አይተህ እንደሆነ የምንወዳትን ሲል ፈልገን ነው የምናገኛት። አይበቃንም ብዙ ሰዓት አብረን ብናሳልፍ፣ እየተጠጋገምን ስንመጣ ግን መሰልቸት ይመጣል። እና ህይወትን ከወደድናት ደቂቃትና ሰከንዶች በጣም ብዙ ዋጋ ይኖራቸዋል። ወደ ኋላ ላይ ላቆየው የፈለግኩትን ዋናው መጽሐፍ ካቅተሃል፣ ምናልባትም በጽንሰ ሀሳብም ደረጃ ብዙዎችን በያሉበት ያላነበቡትን ጭምር ለማነጋገር የሚፈቅድ ይመስለኛል ዘ ሪዝን ፎር ላይፍ አንድ ጊዜ ብቻ የምናገኛትን ህይወት ወደድ አለብን ባልከው መንፈስ ሌሎችም የራሳቸውን ህይወት የሚወዱና ለሚወዱት ደግሞ መኖር የሚፈልጉ ቀረብ አድርገው እንዲያስቡ የሚጋብዝ ይመስለኛል። አራት እውቅ የፍልስፍና ሰዎች ነው የመረጥከው። ዋልተ ንጉስ፣ እስኪ በመጽሐፍህ ልታጎላ የፈለግከውን ትልቅ ሐሳብ በመመልከት እንደርደር ለዛሬው አጭር ውይይታችንም ትኩረት እንድንሰጠው የፈለግኩት ርዕስ ነውና ሰዎች እኛ ለራሳችን ለሰዎች ሰዎችም ለእኛና ለራሳቸው የሚሰጡት ዋጋ እንደሚኖራቸው የህይወት ፍልስፍና ነው የሚወሰነው። ሰዎች አንብበውም ይሁን ሳያነቡም ይሁን አውቀውም ይሁን ሳያውቁት የህይወት ፍልስፍና አላቸው። በተለይ በጣም በተማሩት ሰዎች መካከል ስንኖር፣ ለሚያደርጉት ነገር ከበስተ ጀርባ ምክንያት አለው። ለምሳሌ ቶልስቶይ ምን ይላል? ብዙ ጊዜ ለመውደድ ከተዘጋጀን በኋላ ነው የምንወደው እንጂ አንድ ነገር አሸንፎን አይደለም የምንወደው። መጀመሪያ መውደድ እንፈቅድና ከዛ የምንወደው ነገር እናገኛለን ይላል። እና በተለይ አብሬያቸው እዚህ አካባቢ በምኖረው ሰዎች መካከል እነዚህ አራት ሰዎች ከፍተኛ ኢንፍሉዌንስ አላቸው። ብዙ ተጽዕኖ ያደረጉ ሰዎች ናቸው። አልበርት አንስታይን በጣም ታላቅ የሆነ የፊዚክስ ተመራማሪ ነበር። ፍሮይድ የስነ ልቦና ተመራማሪ ነበር። አሁን በተለይ እኔ አዲስ አበባ አላቅም እንጂ ወደ አሜሪካና ወደዚህ ወደ ዩሮፕ ብንመጣ በየቀኑ የምንጠቀምባቸው የሳይኮሎጂ ቃላቶች እንደ ኦብሴሽን፣ ፎቢያ፣ ፍሮዲያን ስሊፕ የሚባሉ ቃላቶች ፍሮይድ ነው የፈለሰፋቸው እና በጣም ትልቅ አስተዋጽኦ በተለይ የሰው ፍትወታዊ ሕይወት ላይ ብዙ ስራ የሰራ ሰው ነው እና እሱ ብዙ ተጽዕኖ አለው እና አብሬያቸው የምኖራቸውን ሰዎች በቅጡ ለማወቅ ከእነሱም ጋራ ኢንቴግሬት አድርጌ እንድኖር የእነሱን ፊሎሶፊ ማወቅ አለብኝ ከሚል የተነሳ እነዚህን ሰዎች በደንብ በቅጡ ማወቅ ጀመርኩኝ። እዛ የተነሳ ነው። በተለይ አብሬያቸው ከምኖራቸው ተመራማሪዎች እና ተማሪዎች ጋር ስለ ህይወት ነገር ብዙ እናወራለን እና አንዳንዶቹ እንደነገርኩ ባያውቁትም የራሳቸው ፊሎሶፊ ያላቸው ድርጊቶቻቸውና ባህሪዎቻቸውን የሚገርጹ፣ አንዳንዶቹ አውቀው ተመራምረው ትምህርት ቤትም ተምረው በተለይ አሁን የጀርመኖች ብዙ ፊሎሶፊ አላቸው እና ያለ ፊሎሶፊ አይኖሩም። ስለዚህ እነዚህ ነገሮች በቅጡ ለማወቅ ብዬ የተመራመርኩበት መጽሐፍ ነው። ከተመራመርኩበት በኋላ ሌሎችም እንዲያውቁት ስለፈለግኩኝ ነው የጻፍኩት። ግሩም ይሄ ገፋ አድርገን እንድንወያይበት የምፈቅደው ርዕስ ነው። አራት በራሳቸው በተጠበቡባቸው መስኮች ገፍተው ሄዱ። ይበልጥም በዓለም ዙሪያ የሚታወቁ በተለያየ ጊዜያትና የተለያየ ቦታ አይኖሩ አልበርት አይንስታይን፣ ሲግመንድ ፍሮይድን የስነ ልቦና አዋቂውን፣ ምናልባትም ብዙ ዘመናት ወደ ኋላ የሚወስደንን ሩሲያውያኑን ፎይዶር ዶስቶቭስኪና ሊዮ ቶልስቶይን ምን አገናኛቸው ስንል በመግቢያችን ከባልደረባይ አዲሱ ጋር እንነጋገራለን። እነኚህ አራት ሰዎች በየራሳቸው እንድትፈልግ፣ እንድታጠና፣ እንድጠይቅ የሚያደርጉ በቂ የምርምርና የጥበብ ስራዎች እንዳላቸው አንተ የምርምር ሰውም ነህና በስነ ጽሁፉ ዶኔስክ የተለያዩ ስራዎችን ያበረከቱ ደራሲያን በብዙ ቋንቋዎች ስራዎቻቸው የተተረጎሙ ናቸው። ነገር ግን ለምን አራቱ ምን ድንገት አንድ ጋር መጣቸው? የእኔ ሀሳብ ምንድን ነው? በጣም የተለያየ ስለሆነ ነው። የህይወት ፍልስፍና ናቸው። ለምሳሌ ሲግመንድ ፍሮይድ በህይወት ትርጉም አላት ብሎ አያምንም። በቃ ህይወት አጋጣሚ ናት ብሎ ነው የሚያምነው አልበርት አንስታይን ደግሞ አይደለም እግዚአብሔር ነው ምድርን ወይም ዩኒቨርስን የሰራው፣ ግን በዩኒቨርስ ውስጥ ጣልቃ አይገባም። እሱ ፍጹም የሆኑ ወይንም በራሳቸው የተሟሉ ህግጋትን አንዴ መስርቷል። ስለዚህ በሰውም ውስጥ ይሁን ከሰውም ውጭ ያሉ ነገሮች በሙሉ የሚደረጉት ለእነዚህ ህግጋት ተገዥነት ነው። ስለዚህ እግዚአብሔር ጣልቃ አይገባም ብሎ ያምናል። ቶልስቶይ ደግሞ እግዚአብሔር ጣልቃ ይገባል፣ ፐርሰናል ነው። ሰዎች ጋር ግንኙነት እንዲኖረው ይፈልጋል። ቀጥታ ነው ግንኙነቱ። አዎ። ነገር ግን ለሰዎች ደግሞ በጎ ሕሊናን ሰጥቷቸዋል፣ አቅምም ሰጥቷቸዋል። ፈቃዱን እንዲመረምሩና እንዲያውቁት አቅም ስለሰጣቸው በሌላ መልኩ ደግሞ ጣልቃ አይገባም ብሎ ያምናል። ለምሳሌ ተአምራትን አይቀበልም እሱ። በቃ እግዚአብሔር ለሰዎች በቂ ፋካልቲ ስለሰጣቸው በዛ እግዚአብሔርን ሰዎች ማወቅ ይችላሉ። ዶስቶይቭስኪ ደግሞ በፍቅር ያምናል። እግዚአብሔር የፍቅር አምላክ ነው፣ እግዚአብሔር አለ፣ የፍቅር አምላክ ነው። ሰዎችንም ደግሞ የፈጠረው ከእሱ ጋር ህብረት እንዲኖራቸው ነው። የዚህ ደግሞ ማስረጃው ለሰዎች ነፃነት መስጠቱ ነው። ያለ ነጻነት ፍቅር ሊኖር አይችልም ብሎ ያምናል። እና እነዚህ በጣም የተራራቁ ፊሎሶፊዎች ስለሆኑ ነው እያመሳከርኩኝ፣ የት ቦታ ነው የሚስማሙት፣ የት ቦታ ነው የሚቃረኑት፣ የት ቦታ ደግሞ ከራሳቸው ጋር ይስማማሉ፣ የት ቦታ ከራሳቸው ጋር ይጣረሳሉ የሚለውን ነገር ነው መጽሐፉ የሚያስ የዘመናቸውን ያህል በተራራቀ የፍልስፍና ዘይቤ ይከተሉ የነበሩ አራት ቱባ ቱባ የምርምርና የጥናት ሰዎች የሳይንስና የፍልስፍና ሰዎች የስነ ጽሑፍ ሰዎችን ነው በአንድ መጽሐፍ ጠቅልህ ያመጣኸው። በእርግጥም እንድናነበው የሚያጓጓው መጽሐፍ ነው። እጅ አልገባም፣ እንደደረሰ አምቤ ገፋ አድርገን ዝርዝሩ ላይ እንሄዳለን። ከወዲሁ ግን ከአድማጮች ጋር የምንተወው አንድ ሀሳብ ብንመዝ ብንኚህ እውቅ የፍልስፍና ሰዎች ጥያቄዎች ስለ ሕይወት ነውና የጠየከው ስለ ሕይወት የተጠየቁና የተመለሱ ነገር ግን አንድ ያልሆኑ መልሶችን ነው ያየኸውና ይህም መጽሐፍ ካነበቡ በኋላ ሰዎች ሌሎች ጥያቄዎችን የሚያመነጩበት ነው የሚሆነው? የራሳቸውን ጥያቄ የሚመልሱበት ነው ወይስ ጥያቄ ጥያቄ ወልዶ የሚቀጥል ሂደት ነው የሚታየው? ያነብበ ሰው በጨረፍታም ቢሆን ምን ይጠብቅ? ያነበበው ሰው በጣም የሚገርመው ነገር ሶስቱ አልበርት አንስታይን፣ ቶልስቶይና ዶስቶዬቭስኪ የሚስማሙት በመጽሐፍ ቅዱስ ሴንትራል መልእክት ላይ ነው። እግዚአብሔርን በፍጹም ልብህ ውደዳው፣ ባልንጀራን ደግሞ እንደ ራስ ውደድ የሚለውን ነገር ሶስቱ ይስማሙበታል። ስለ እግዚአብሔር የተለያየ ፊሎሶፊ ኖሯቸው ፍሮይድ ያው እንደነገርኩ እግዚአብሔር የለም፣ ስለዚህ መውደድ አይቻልም ብሎ ነው የሚያምነው። ህይወትም ትርጉም የላትም። ሰዎች ሁለት ለመነፍሳዊ ፍላጎቶቹን ለማርካት ነው የተፈጠሩት ብሎ ስለሚያምን ከእነዚህ ሰዎች ጋር አይስማማም። ግን መጽሐፉም ራሱ በጣም በቅጡ ደግሞ ፍሮይድ ራሱ ከራሱ ጋር የሚጣረስባቸውን ቦታዎች እያነሳ መሰረታዊ ሀሳቡ ከመጽሐፍ ቅዱስ ብዙም እንደማይርቅ ለማሳየት ይሞክራል እና መጽሐፉ የሚመልሳቸው ነገሮች አሉ። ግን እኔ ደግሞ ለመመለስ ብዬ ሳይሆን ሰዎች ደግሞ እንዲጠይቁ ለማበረታታት ወይንም ፕሮቮክ ለማድረግ ነው የጻፍኩት እና ይሄ መጽሐፍ ያነበቡ ሰዎች ጥያቄ እንደሚጠይቁ እንደውም በጣም እንደሚጠሙና ሌላ መጽሐፍ የበለጡ ታላላቅ መጽሐፍቶች ለማንበብ እንደሚነሳሱ ነው ተስፋዬ። አላማዬም እሱ ነው። መኮርኮር ነው አላማዬ ነው ያልከው ግሩም ነው። የበለጠ እንድንረዳ ይጋብዛልና መኮርኮርን የመሰለ ሌላ ጥያቄ መቆስቆስን የመሰለ መልካም ነገር የለም። ዶክተር ዋልተን ንጉስ ለዛሬ ይህችን ምጥን ውይይታችን የምንቋጭበት ምናልባትም ለራስ የምጠይቀው ይመስለኝን የብዙዎቻችንም ጥያቄ የሚሆን በአንድ እግርህ ጠጠር ያለ ሳይንስ ውስጥ ነው ያለው የኮምፒውተር ሳይንስን፣ የኤሌክትሪክ ምንድስና የትምህርት የጥናት ምርምርህን መሰረቶች ናቸውና በሌላ በኩል ወደ ሀሳብ የሚያዘነብለውንም ዓለም በስነ ጽሁፍ ስራዎች ጭምር ትጎበኛለህና ሳይንሱ የሚመረመር የሚፈተሽና ማለቂያ ያለው ለጊዜውም ቢሆን የሚታወቅ መልስ ይጠይቃል። በወዲኛው በኩል ግን የግድ የተቋጨ መልስ የለምና አሁን በዚህ በመጨረሻው ባነሳነው መጽሐፍህ፣ በ2016 በተጻፈው መጽሐፍህ እነኝን ጠቢባን እይታዎች በጋበስክበት መጽሐፍ ውስጥም እንደሚነሳው የግድ የሚረጋገጥ ነገር ለሁሉም የህይወት ነገር ደግሞ የምናውቀው መጨረሻም የለምና እንዴት ነው እንደ ሳይንስ ሰው ሁለቱን የምታስታርቀው? እንዴት ነው ከራስህ ጋር የምታዛምደው? አሁን በጣም ታላላቅ የተባሉትን ሳይንቲስቶች ብታያቸው እነዚህ ሁለት ነገሮች ማዛመድ የቻሉ ሰዎች ናቸው። ፍሮይድን ብታየው በጣም ብዙ መጽሐፍ ያነባል። በግሪክ ማይቶሎጂ በጣም ፍቅር የያዘው ሰው ነው እንደውም ኦዲፐስ ኮምፕሌክስ የሚለውን ቲዎሪውን ያመጣው ኦዲፐስ ዘ ኪንግ ከሚለው የግሪክ መጽሐፍ ነው። ተረቶችን፣ ትውፊቶችን የሚነገሩ ታሪኮችን እየጠቀስክ ነው? አዎ ትክክል። እና ብዙ ሳይንቲስቶችን አሁን እነ ፓስካልን ብታየው፣ ኒውተን በጣም የሚያስገርም የመጽሐፍ ቅዱስ እውቀት ነበረው ሰር አይዛክ ኒውተን፣ አልበርት አንስታይን ብዙ ያነባል እና በጣም ይስማማሉ። የሳይንስ ትልቁ ችግር ምንድን ነው? ጊዜ በጣም ደቃቅ የሆነ ችግር ላይ ነው ብዙ ጊዜያችንን የምናጠፋው እና ከዛ ውስጥ መውጣት ካልቻልን እሱ ብቻ ዓለም የሆንና ከሰውም ከህይወትም ከጊዜም እንጣላለን ስለዚህ ራሳችን አስገድደን መውጣት መቻል አለብን። ምክንያቱም ያቺ የኛ ስራ ዓለም አይደለችም በራሷ። ወደ ስፍናው ዓለም ወይንም ወደ ስነ ጽሁፉ ደግሞ ስትመጣ ከገሀዱ ዓለም ጋር ካልተነካካ ሀሳብ ብቻ ይሆናል ማንንም የማያጠግም ማንንም። እና ይስማማሉ ለማለት ነው ሳይንስና ስነ ጽሁፍ ወይም ሳይንስና ፍልስፍና አዛምዶ ይዟቸው ለሄደ ሰው እንደውም ለህይወት በጣም ጥሩ ጣዕም ይሰጣሉ፣ ጥሩ ትርጉም ይሰጣሉ፣ ወይንም አቅጣጫ ይሰጣሉ። ዶክተር ዋልተንጉስ ዳርጌ የሚኮረኩር እንዲሆን ብለሃል። ባለፈው ዓመት ጥር ወር ላይ የታተመው መጽሐፍ በእርግጥም የሚኮረኩር ለማንበብ እድሉ ካለ የሚያጓጓ ይመስለኛል። ለሰፊ ውይይት መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለትውውቅ ያህል ባነሳሳናቸው ጭብጦች ለጊዜ አመሰግናለሁ። እግዜር ይስጥልኝ። ممsتnلعlln